በቀላልና በከባድ ወንጀል የተፈረደባቸው ኢትዮጵያውያን በተሰጣቸው ምህረት አዋጅ ወደ ሀገር መግባት መጀመራቸውን የጅዳ ቆንስል ጀኔራል አቶ አብዱ ያሲን ለዲ ደብሊው ራዲዮ አስታውቀዋል። ሁለት መቶ የሚሆኑት ወደ ሀገር ቤት እንዲመለሱ ተደርገዋል። እነዚህ የተመለሱት ሁለት መቶዎቹ ከ15 እስከ 18 ዓመት የተፈረደባቸው ነበሩ። ሌሎቹ የተቀሩት ደግሞ ለ8 መቶዎቹ የጉዞ ሰነድ አዘጋጅተን አገር ቤትን ለመሸኘት በዝግጅት ላይ ነን። የሳውዲ መንግስት ባደረገላቸው የምህረት አዋጅ መደሰታቸውንና የጅዳ ቆንስል መስሪያ ቤት የጉዞ ሰነድ እያዘጋጀላቸው እንደሆነ በደስታ ገልጸውልኛል። በጣም በጣም በጣም ነው የምናመሰግነው። እንባሲ ይመጣልን፣ ፎርማት ሞሉ እና በጣም ነው የምናመሰግነው። መንግስት ራስዘራን ሀበሾች የውጡ ንባሳች መጥቷን ተባለ ሩ ፎርማት ሞላቸው ሌሎችን ደግሞ አናገረን። ከዚህ በፊት የኢምባሲ ወይም የቆንስል መስሪያ ቤት ሰዎች መጥተው አይጎበኟችሁም? ነበር መጥቶ አያውቁም። አሁን ግን መጡ። ዛሬ ኤምባሲ እኮ መጥቶ ያኔ ከፍርድ ወይም ከሰራኸው ወንጀል ኮ ነፃ ሊያደርግህ አይደለም የመጣው። ግን እንደ ሀገር ሀገር አለን መንግስት ሊያበላህ ሊያጠጣህ ይችላል። ሳሙና እና ኮልጌት ምናምን ግን አይገዛልህም። እና ልክ ስትደውልለት አያነ በጣም በጣም ደስተኛ ነን። እርሜና ጤና ይስጠልን። ደስ በሚል ሁኔታ የሳውዲ መንግስት በሰጠው አፉ መሰረት አፉ ሸምሎናል ተብለን ፎቶ ተነስተን የኤምባሲ ፎርም ሞልተን ደስ በሚል ሁኔታ ተሰናበት እንልሃለን። የሁሉ ኤምባሲ ፊልጲን በል መቅረቢ በል እንዱልስ በል ሁሉም ፓኪስታን ሳይቀር በየሳምንቱ ነው ኤምባሲ እየመጣ የሚጎበኛቸው እኛ ግን ኢትዮጵያውያኖች ምንም አይነት ዚያራ የለንም። የሚጠይቀን አካል የለም። ኤምባሲ ገንዘብ አያስገባልንም፣ ልብስ አያስገባልንም። ምንም አይነት እርዳታ የምናገኘው ነገር አልነበረንም። ዘጠኝ ወር በኋላ የቆንስላ ጽህፈት ቤቱን እና አጋሮቹን በዛሬ ለት አይናቸውን አይተናቸዋል። እዚህ ዛሀባል ላይ ለጅዳ ቆንስል ጄኔራል አቶ አብዱ ያሲን በወህኒ ቤቶች፣ በእስር ቤቶችና እንዲሁም በተለያዩ ቦታዎች በርካታ ዜጎች የቆንስል መስሪያ ቤቱ ድጋፍን ማግኘት አልቻልንም ቅሬታ ያሰማሉ በሚል ላቀረብኩላቸው ጥያቄ ሲመልሱም እንዲህ ብለዋል። እውነቱን ለመናገር ትክክል የሆኑ ጥያቄዎች ናቸው። በተለያየ ጊዜ ማህበረሰቡ ይህን ጥያቄ ያነሳሉ ግን ጉዳዩ የአቅም ጉዳይ ነው። ጉዳዩ የሰው ኃይል ጉዳይ ነው። ለምሳሌ በውጭ ጉዳይ ሚኒስቴር ቅርንጫፍ ጽሕፈት ቤት ኃላፊዎች ጋር እና ከደህንነት አካላት በተለያየ ጊዜ እንገናኛለን። የዜጎች ጉዳይን በተመለከተ ደግሞ ፈጥኖ እንድልኩልን፣ እንዲሁም ደግሞ በብዛት እንድለኩልን፣ የእስር ጊዜ ያለፈባቸው እንድፈቱልን፣ በቀላል ወንጀል ላይ የተሰማሩት ደግሞ በምህረት እንድለቀቁ፣ በተለይ በተለይ ደግሞ በከባድ ወንጀል ላይ የተሰማሩት ደግሞ እንዲፈቱ በምህረት አሊያም ደግሞ ቀሪ የእስር ጊዜያቸው ሀገር ቤት እንዲጨርሱ የተለያዩ እንቅስቃሴዎች ስናደርግ ቆይተው የዜጋ ተኮር ዲፕሎማሲ መንግስታችን እየተከተለ ነው። በዚሁ መሰረት ያለፈው ጊዜ ክትትል አድርገን ከተለያዩ የመንግስት አካላት ጋር እንገናኛለን። እስከ ዛሬ ድረስ አውንታዊ የሆኑ ምላሾች ነው እየሰጡ ነው የሚገኙት። እስካሁን ድረስ አቶ ነቢዩ ቀይ ባህርን ተሻግረው ይመጡ ሀምሳ ስምንት ሺህ የሚጠጉ ዜጎችን ለመመለስ ተችሏል። በዚሁ አጋጣሚ የሳውዲ መንግስት እጅግ ጋር ግን ለማመስገን ይፈቀድልኝ። ምክንያቱም መንግስታችን ለሚያቀርባቸው ጥያቄዎች እስከዛሬ ድረስ አውንታዊ ምላሽ እየሰጡ ነው። ለዲ ደብልዩ ሬዲዮ ነቢዩ ሲራክ ከሳውዲ አረቢያ።